ኢትዮጵያ ውስጥ በወሊድ ጊዜ የሚያጋጥመውን የእናቶችን ሞት ለመቀነስ የሚያስችል አዲስ ግኝት ለመጀመሪያ ጊዜ በጥናት መገኘቱ ተዘግቧል። ጥናቱን ያካሄዱት ዶክተር ሃጎስ ጎድፋ ይባላሉ። ዶክተር ሃጎስ ከታች ወደ ላይ የሚካሄደው የጥናት ዘዴ አዋጭነት እንዳለው አረጋግጠዋል። ግርማይ ገብሩ ዶክተር ሀጎስን አነጋግሮ ለዛሬው የጤና ዝግጅት ልኮልናል። ኢትዮጵያ ውስጥ ዶክተር ሀጎስ ጎዲፋይ የእናቶች ሞት በመቀነስ ስራ ላይ ትኩረት ሰጥተው አንድ ዘርዘር ያለ ጥናት አካሂደዋል። አንዳንድ ግኝቶችም በጽሑፍ መልክ አቅርበዋል። ዶክተር ሀጎስ ጎዲፋይ ይህንን ጥናት ከማቅረባችን በፊት ኢትዮጵያ ውስጥ ያለው የእናቶች ሞት ሁኔታና ከተለያዩ ዓመታት ወዲህ ያለው ሂደት የመቀነስም ሊሆን ይችላል፣ የመጨመርም ሊሆን ይችላል። እንዴት ነው የሚገመገመው? ይህንን እስኪ አጥር ባለመልኩ ይንገሩኝ። የእናቶች ሞት በሀገራችን ኢትዮጵያ የነበረበት ሁኔታና አሁን ያለው ደረጃ ብናይ በ1990 በፈረንጆች አቆጣጠር የሚሊኒየም ዲቨሎፕመንት ጎል ከማጽደቃችን በፊት ከአፍሪካ ውስጥ በእናቶች ሞት በከፍተኛ የሚታወቅ አገር ነው የነበረው። በዛን ሰዓት 14 እናቶች ከመቶ ሺህ የተዋለዱ እናቶች የሚሞቱበት ሁኔታ ነው የነበረው። ከ1990 እስከ 2015 አካባቢ ብዙ ስራዎች ተሰርተዋል። ይህን ለመቀነስ 75 ከመቶ ለመቀነስ ነበር የታቀደው። በ2015 መጨረሻ ከመቶ ሺህ ከ1400 ወደ 353 የወረደው ማለት ነው። ይህ ማለት ግን በእቅዱ 75 አልቀነስንም፣ ወደ 70 ከመቶ አካባቢ ነው የወረደው። ይህ በጣም ትልቅ ውጤት ነው። ይሁን እንጂ ካስቀመጥ ነው ግብ እና ከተባበሩት መንግስታት ከፈረም ነው አኳያ 75 ፐርሰንት ስላልቀነስን የሚሊኒየም ልማት ግቡን አላሳካንም። ስለዚህ ኢትዮጵያ በሌሎች የልማት ግቦች ሁሉንም አሳክታለች ማለት ይቻላል። በእናቶች ሞት ቅነሳም ቢሆን ወደ ተሻለ ነገር እንደተሸጋገረ ነው የሚያሳየን። ይሁን እንጂ አሁንም ትልቅ ስራ መስራት እንደሚጠበቅብን የሚያሳይ ነገሮችም እንዳሉ ነው የሚያሳየን። ዶክተር ሀጎስ ጎዲፋይ ባለፉት አራት ዓመታት ኢትዮጵያ ውስጥ ዘርዘር ያለ ጥናቶችን በማካሄድ በተለይ ደግሞ አራት ትላልቅ የምርምር ውጤቶችን አካሂደው ጨርሰዋል። ኢትዮጵያ ውስጥ በተለይ ደግሞ አዋጭ ሆነ የተገኘው የእናቶችንም ሞት ለመቀነስ መደረግ ስላለበት ጉዳይ ጥናቱ ላይም ተካቷል። እንደገና ደግሞ እንደ ትልቅ ልምድና ተመክሮም ትግራይ አካባቢ እየተፈጸመ ያለውን ስራም እንደ መነሻነትም ወስዷል። ስለዚህ ይነግሩናል። በእናቶች ሞት ዙሪያን ያጠናሁት እና የእናቶች ሞት ትናንት ዛሬና ነገ በሚል ነው ቲሲሴን የጻፍኩት። አራት ጥናታዊ ጽሁፎችን ያካተተ ጽሁፍ ነው። የመጀመሪያው በዋናነት የእናቶችን ሞት ለመቀነስ ከላይ የሚመጣውን ግምታዊ የሆነ ስሌት በመጠቀም ሳይሆን መጀመሪያ እያንዳንዱን ቤት በደንብ አድርጎ ፈትሾ ያለውን መረጃ በመያዝ ምን ይመስላል የሚለውን ነበረ የኔ ጥናታዊ ጽሁፍ። ስለዚህ የተጠቀምኩት ቦቶም አፕሮች ነው። ምክንያቱም ከላይ የሚመጡት ተቀባይነት የላቸውም እንኳን ባንን ግምታዊ ናቸው። ስለዚህ አንዳንዴ ሊያሳስቱ ይችላሉ እና ከታች ያለውን አቅም በመጠቀም በዝርዝር እያንዳንዱን የሞት ሁኔታ እና ምክንያታቸው ምን እንደሆነ የሞቱበት ምክንያትም ምን እንደሆነ ማወቅ አለብን የሚል ነበር የጻፍኩት። አንደኛው ምንድነው ምክንያቱ ከአንድ አካባቢ ወደ ሌላ አካባቢ ይለያያል እና በዋናነት የሚመሳሰሉ ነገሮችን ቢኖሩት ግን ከአንድ ክልል ወደ ክልል ከአንድ ሀገር ወደ ሀገር ስለሚለያይ እሱንም ያየሁበት ሁኔታ አለ። ሁለተኛው እና ዋናው ደግሞ በክልላችን ውስጥ እንኳን ራሱ ስድስት ወረዳዎች ነበር የወሰድኩት ለጥናቱ። ከአንዱ ወረዳ ወደ ሌላ ወረዳ ልዩነት እንዳለ የሚያሳይ ጥናት ሆኖ ነው ያገኘ ነው። ለምንድን ነው ቫሪዬሽን ሊመጣ የሚችለው የሚለውም ነገርም በደንብ አድርጌ እንዳይና በዛው ልክም ያለውን ችግር ለመፍታት በጣም ጠቃሚ እንደሆነ ነው መጀመሪያ የተገነዘብኩትና በዛም በተለይ ሪሞት አካባቢ ያሉ ወረዳዎች በደንብ ካልተሰራበት፣ ቆላማ አካባቢ ያሉ ወደ ቦርደር አካባቢ ያሉ ወረዳዎች በደንብ ካልተሰራበት የእናቶች ሞት መቀነስ ከባድ እንደሆነ ነው ያየ ነው ማለት ነውና በዚህ በኩል ጥሩ የሆነ ግኝት በዛም የተገኘው ውጤት ብቻ ሳይሆን ከዛም በቀጥታ ያሉትን ችግሮች ለመፍታትም የተሞከረበት ሁኔታ ነው ያለው ማለት ነው። ከዚህ አኳያ ነው የመጀመሪያ ጽሑፍ የሚያሳየው። ሁለተኛው ዋና ምክንያት ሊሆን የሚችለው ምንድን ነው የሚል ከሕክምናው አስፔክቱ ሳይሆን ከማህበራዊ አስፔክቱ ምንድን ነው የሚለውም ለማየት ነው። ሁለተኛም ያየሁት እንደሚታወቀው ከታች የኮሚኒቲ ሞቢላይዜሽን ወይ ደግሞ የህብረተሰቡ ንቅናቄ እየተፈጠረ ያለበት ነው ያለውና በተለይ ከጤና ዙሪያ የተደራጁ ሴቶች የልማት ቡድን አለን። እነዚህ የተደራጁ ሴቶች የልማት ቡድን ከእናቶች ሞት መቀነስ ያላቸው ጥቅም ምንድን ነው የሚለው ነበር ያየሁት። ተደራጅተው እርስ በራሳቸው የሚማማሩ የሚተጋገዙ እናቶች ሶስት እጥፍ ሞት ይቀንሳል ካልተደራጁ የሚል ነው የሚያሳየው ጥናታዊ ጽሁፉ ማለት ነው። ሁለተኛው ባሎቻቸው የሚደግፏቸው እና የማይደግፏቸው እናቶችን ነው የተጠናው። እዚህም የሚያሳየን ተመሳሳይ ነው። በእርግዝና ክትትል ጊዜ በወሊድ ጊዜ የባሎቻቸውን እገዛ ያገኙ እናቶች በሶስት እጥፍ ሞት ይቀንሳል ከማይታገዙት። ከዚህ ጋር ተያይዞ ሌላኛው ሶስተኛው ከአሁን በፊት በበሽታ የተጠቁ እናቶች፣ በተለይ ደግሞ ወባም ሊሆን ይችላል፣ ቲቪ፣ ኤች አይቪ፣ የልብ በሽታ ያለባቸው እናቶች ስድስት እጥፍ የመሞት እድል ያጋጥማቸዋል ከሌላቸው ይላል እና ለእነዚህም ትኩረት ያስፈልጋል። ከዛ ሶስተኛው ጽሁፌ በአምቡላንስ አጠቃቀም በተመለከተ ነው። በሀገር ደረጃ 1200 የሚሆኑ አምቡላንሶች በ2013 ለሁሉም ክልሎች ተከፋፍሏል። እነዚህ አምቡላንሶች በዋናነት እናቶችን የሚደግፉ አምቡላንሶች ናቸው። በወሊድ ጊዜ እናቶችና ሕጻናትን የሚደግፉ ናቸው እና እነዚህ አምቡላንሶች ከገቡ በኋላ ምን አይነት ለውጥ ነው እያመጡ ያሉት ከሞት መቀነስ አኳያ የሚል ነበረ ሶስተኛ ጽሁፌ በተለይ የመሰረተ ልማት የሌላቸው ቀበሌዎችን ወስጄ ካላቸው ጋር ነበረ ያወዳደርኩት። ስለዚህ የሚያሳየን ምንድን ነው አምቡላንስ በትክክለኛው መንገድ የተጠቀሙ ቀበሌዎች አምሳ በመቶ የእናቶች ሞት እንደሚቀንስ ነው የሚያሳየው ጽሑፉ ማለት ነው። ስለዚህ አምቡላንስ እንዲጠቀሙ የግድ መሰረተ ልማትን ማስፋፋት የቴሌኮሙኒኬሽን ኔትወርክ ከመዘርጋት አኳያ በጣም ጠቀሜታ እንዳለው ነው የሚያሳየን እና የእናተ ውስጥ ሞት ከሕክምና ጋር ብቻ የሚያያ ሳይሆን ከሌሎች ሴክተሮችም የሚያያ ስለሆነ ማልቲ ሴክተራል ሪስፖንስ እንደሚያስፈልገው ነው እዚህ ላይ የሚያሳየን ማለት ነው። እንግዲህ ዶክተር ሀጎስ ጎዲፋ ኢትዮጵያ ውስጥ በጣም ብዙ ምሁራን የተለያዩ ጥናቶችን እያካሄዱ በጽሁፍ ደረጃ ይዘጋጅ ና ያን ጽሁፍ ግን በአገር በቀል ቋንቋ ተዘጋጅቶ ወደ ታች ወደ ህዝቡ ወደ ተማሪዎች ሲደርስ አናይም አሁን የእርሶ መጽሐፍ እንዴት ነው ወደ ህዝቡ እንዲደርስ እያሰቡ ያሉት በእንግሊዝኛ ነው አሁን ያለው ስለዚህ ይሄ በትግርኛ ና በአማርኛ ይተረጎማል አሁን ትግርኛውን እየጀመርኩት ነው ያለሁት በቀጣይም በአማርኛም ተተርጉሞ ወደ ታች የሚወርድበት ሁኔታ ወደ የጤና ተቋሞች የሚወርድበት ሁኔታ በየደረጃው ያለ አመራርም ይሄን ውጤት አይቶ ከታች ያለውን እንቅስቃሴ በደንብ እንዲያጠናክር የምናደርግበት ሁኔታ ለመፍጠር ያግዛል የሚል እምነት ስላለኝ በዛ በደንብ አድርገን እንዲጠናከር እንደ ጤና ጥበቃም ተነጋግረን ወደ ታች የሚወርድበት ሁኔታ እንፈጥራለን የሚል እምነት ነው ያለኝ። ዶክተር ሀጎስ ጎዲፋይ በጣም ነው ማመሰግኖት። እንኳንም ደስ አሉት። እኔም አመሰግናለኝ።